ከ አንድ ሺህ አምስት መቶ በላይ የትግራይ ተወላጆች በማንነታቸውና በፖለቲካ ምክንያት ታስረው ይገኛሉ ሲል ዛሬ መቀሌ ላይ መቋቋሙን ያሳወቀው ዓለም አቀፍ ንቅናቄ ለትግራይ ተወላጅ የፖለቲካ እስረኞች የሚባል ድርጅት አስታወቀ። እስረኞቹን ለማስለቀቅና ስለ እነሱ የተሰራጨ እውነት ያልሆነ ያሉትን መረጃ ለማስተካከል እንደሚሰራ ንቅናቄው አመልክቷል። ፌዴራል ጠቅላይ አቃቤ ሕግ በበኩሉ በተጠርጣሪዎች ላይ የመሰረተው ክስ በማስረጃ መሆኑን ጠቅሶ በፖለቲካና በብሔር ምክንያት የተያዘ ሰው እንደሌለ ገልጿል። ሙሉጌታ ጽፋ ዝርዝሩን ይዟል። ዓለም አቀፍ ንቅናቄ ለትግራይ ተወላጆች የፖለቲካ እስረኞች የተባለ ንቅናቄ እንደ ተቋቋመ ይህ ደግሞ እስረኞች ነጻ እንዲወጡና ስለ እነርሱ የተሰራጨው እውነት ያልሆነ ያሉት መረጃ ለማስተካከል እንደሚሰራ ነው ከአስተባባሪዎቹ አንዱ አቶ ጸጋይ ገብረመድህን በዛሬው ዕለት በተሰጠው መግለጫ የተናገረው። በአሁኑ ጊዜ ከአንድ ሺ አምስት መቶ በላይ የትግራይ ተወላጆች በማንነታቸውና በፖለቲካ ምክንያት ታስረው ይገኛሉ ያለው አቶ ጸጋይ ይህም የትግራይ ልሂቃን በማሰር ትግራይ የማዳከም ጉዞ ነው ብለዋል። የተጋሩ የስራ ኃላፊዎች የነበሩ የተጋሩ ሰራተኞች የነበሩ ተራ ሰራተኞች ቤተሰቦቻቸው እንዲሁ ዝም ብለው መልክ አላማረኝም በሚል አፍ ነው በየኢትዮጵያ እስር ቤቶች አጉሯቸው ይገኛል። እነዚህም ነፃ ለማውጣትና የተለጠፈባቸው የውሸት ፕሮፓጋንዳ በውሸት ፕሮፓጋንዳ በሚዲያ ፕሮፓጋንዳ እንዲሁም በኤዲቲንግና በፈጠራ የተለጠፈባቸውን የውሸት ትርክት ነፃ መሆናቸውና የዓለም ማህበረሰብ ሁሉም ይመለከተኛል የሚል ህዝብ ነፃነታቸውን እንዲያውቅልን የማሳወቅ አንድ አካል ነው። በአሁኑ ጊዜ መንግስት ጸረ ትግራይ እየሰራ ነው ያለው አቶ ጸጋይ መንግስት በሚያዛቸው የመገናኛ ብዙሃን በኩል በፍርድ ቤት ጉዳያቸው እየታየ ባለው የትግራይ ተወላጆች ዶኩሜንታሪ ፊልም በመስራት ስለ እነርሱ የነበረ ምስል እንዲበላሽ ተደርጓል በማለት ተናግሯል። በዚህ መሰረት ኢትዮጵያውያን ሆነ ሌላው የዓለም ማህበረሰብ ስለ ትግራይ እውነተኛ መረጃ እንዲኖረው ንቅናቄው ይሰራል ብለዋል። የደህንነት መዋቅር ላይ ይሰሩ የነበሩት ኤርትራን ሰልልሃል በሚል ያሰረ ነው። በጣም ማስቀኝ እዛ ውስጥ ግን ደህንነት መዋቅር ደህንነቱን ይመራ የነበረ ፌዴራል ፖሊስ ይመሩ የነበሩት ግን የለውጥ ፈርቀዳጅ ተብለው ተሸልመዋል። ሹመት ተሰጥቷቸዋል። ተወድሷል፣ ተሞግሷል። ስለዚህ ተጋሩን ታርጌት ያደረገ የትግራይ ተወላጆችን ብቻ የለየ የዘር ጥቃት ነው የምንለው በማስረጃ ነው። በሰነድ በተጨበጠ ማስረጃ ነው። ማዕከላዊ ኃላፊዎች የነበሩት እኮ ወደ አሜሪካ ሸኝቷቸዋል። ተሸኝቷል እኮ ቪዛ ሰጥተው እስከ ቦሌ ኤርፖርት ድረስ ወስደው እኮ ሸኝቷቸዋል ማለት ለፍትህ እና ለእውነተኛ ለሰብአዊ መብት የሚታገሉ ቢሆን ኑሮ ማለት ነው። በፍርድ ቤት የተያዘ ጉዳይ በህግ አግባብ ውሳኔ እስኪሰጠው ለምን አትጠብቁም? ተብለው ተጠይቀው ከአስተባባሪዎች መካከል አቶ አሉላ ሰሎሞን የታሰሩት ሰዎች በፖለቲካ ምክንያት ስለታሰሩ መፍትሄውም ፖለቲካዊ መሆን አለበት በማለት ምላሽ ሰጥቷል። ስልጣን ላይ ያለው ጸረ ትግራይ ብቻ መሆኑ ሳይሆን የቂም በቀል በፊት ቀና ብለን የማናያቸው የነበርን ሰዎች አሁን እየጎተትን እያስገባን ነው የሚል አስፈጻሚ የመንግስት አስፈጻሚ አካል ያለበት መንግስት ነው። ይህ መንግስት በፍርድ የተያዘን ጉዳይ በዚህ አይነት ደረጃ የሚገልጹ አስፈጻሚዎች ከያዘ የፍርድ ሂደቱ ምን ሊሆን እንደሚችል ግልጽ ነው። ተጋሩ እስረኞቹ የፖለቲካ እስረኞች ነው የምንልበት ዋናው ምክንያት ከፍርድ ሂደቱ በፊት አንድ ሰው ፍርድ ቀርቦ ጥፋተኛ ሆኖ እስካልተገኘ ድረስ ነጻ ነው የሚለውን እንትን መርህ የህግ መርህ የሚጥስ ከፍርድ ሂደቱ በፊት በሚዲያ ዘመቻ በመክፈት ወንጀለኞች ብሎ የፈረጀ መንግስት ነው። ከዚህ በተጨማሪም ተጋሩን ብቻ ለይቶ እንደሚያጠቃ ደግሞ በሚዲያዎቹ እሱ በሚቆጣጠራቸው ሚዲያዎች ትግርኛ ተናጋሪዎች እንደዚህ አይነት ተግባር ፈጽመዋል ብሎ ዶክመንተሪ ሰርቶ ህዝብን ለማሳመን የሞከረ ነው። በዚህ ጉዳይ የጠየቅናቸው የጠቅላይ አቃቢ ህግ ኮሚኒኬሽን ኃላፊ አቶ ዝናቡ ቱን ነው። ጠቅላይ አቃቢ ህግ ከፖሊስ ጋር በመሆን ማስረጃ በመያዝ የህግ ልዕልና እያከበረ ይገኛል ብለዋል። ብሔር ለይቶ የሚንቀሳቀስበት ምክንያት የለም በማለትም ተናግሯል። ማንም ሰው ከህግ ያለመጠየቅ

በቡድንም አይደለም በግለሰብ ደረጃ እያንዳንዱ ግለሰብ በወንጀል ድርጊቱ ያለው ተሳትፎን የሚገልጽ ጉዳይ ነው። አካቢ ጊዞ እየቀረበ ያለውና ከዚህ ውጭ ግን በተለ ተብሎ የምነሳው ነገር በኔ እምነት መሰረተ ቢስ ነው። ህግ ለማስከበር በማለት በተመሳሳይ የስልጣን ቦታ ላይ የነበሩ ከትግራይ ተወላጆች ውጭ ያሉት አልታስሩም ተብሎ ለተነሳው ሀሳብ ሲመልሱም ያለ ማስረጃ ክስ አንመሰርትም በማለት መልሰዋል ይችላል ወይንም ሰርቶ ሊሆን ይችላል፣ በሚል በጥርጣሬ ብቻ የምንወስደው እርምጃ የለንም። ፍርድ ቤት የምናቀርበው ግለሰብ ለ በተገቢ መረጃ በተጣራ ማስረጃ መረጃዎችን ላይ ቁጭ ብለን እነዚህ መረጃዎችን ደግሞ በትክክል ምርመራዎች ለቀ በኋላ ወደ ፍርድ ቤት የምናቀርብበት አግባብ ነው። ሳንመረምር እናስ በቀጣይ ህግ የማስከበር ስራውንም ተጠናክሮ ይቀጥላል በማለት ተናግሯል። ለአሜሪካ ድምፅ ሙልጌታ ጽቡሃ መቀለም።